የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22፣ እና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በእኛ ዘመን የነበረው የቲያትር ጉዳይ እኛ ቲያትሩን እንወዳለን፣ ህብረተሰቡ እኛን ይወዳል። ትኩረታችን ጥበቡ ላይ ነው። ከኢትዮጵያ የማልወጣበት ትልቁ ችግሬ ቲያትር መስራት ስለምወድ፣ ግን አሁን ያለው ለቲያትር የሚሰጠው ክብር ቅድም እንዳለ ነው። እንደ እኛ ብሔራዊ ቲያትር ግቢ ውስጥ ለመርገጥ እኮ እኔ ያው መጀመሪያ ትዕይንተ ጥበባት ስሰራ የሆነ ጥበቃ አላስገባም ብሎ በር ላይ ቆሞ ያልቅሻል። አንጋፋው ተዋናይ ደበበ እሸቱ ሌሎቹ እውቆቹ ተዋናዮች ሽመልስ አበራና ከአውስትሬሊያ የመጣው ተስፋዬ ገብረሃና ናቸው የተሰሙት። ንጉሴ አክሊሉ የጳውሎስ ኞኞን ታሪክ ከጻፈው ደራሲ ጋር የጀመረውን ውይይት ቀጥሎ ከአንዳንድ ወቅታዊ ሁኔታዎች ጋር በማገናዘብ ዛሬ ያጠቃልላል። መጽሐፍ በጣም ወድ ነበር። ነገሩን ከዚህ ላንሳለን። መጽሐፍ አግኝቼ እንግሊዝኛም ይሁን አማርኛ ሳላንብ አልቶም እጄ ላይ ከገባ ማለቅ አለብ ራ ከበላም በኋላ ከሳሎን መኝታ ቤት ወዲያው ገባና መጽሐፍ ይዤ እንቅልፍ ይወስደኛል። እናቴ መታንኳቷ ከላይ ላይ መጽሐፉን አንስታ ነው። ምስክር የጠፋው ትውልድ እድምተኛ ደራሲ ናቸው። ስለ መጽሐፉ የመጀመሪያውን ክፍል ካቀረበን ቆየት ቢልም ከደራሲው ካፕቴን ለማ ጋር ዛሬ በሚኖረን ቆይታ ግን ያለፈውን በጨረፍታ አስታውሰን ወደ ማጠቃለያ ውይይቱ እናልፋለን። ራዲዮ መጽሔት በታቀደለት ቀንና ሰዓት ሲቀርብ እናንተም አድማጮቻችን በቀጠሮ እንደምጠብቁን እናምናለንና እናመሰግናችኋለን። ታዲያ እንደምን ሰነበታችሁ? እንደምን እስከረማችሁ? ፕሮዲውሰራችን ንጉሶ ታምሬን ቴሌረፍት ላይ ነው ይዘን እኔ አዲ ተባበበና እኔም አሉላ ከበደ ቀድመን ተሰይመን ጣቢያውን ከፍተን ዝግጅቶቻችንን በአጭሩ ብናስተዋውቅም የዛሬው የነሐሴ 10 ቀን 2007 ዓ.ም ራዲዮ መጽሔት ፕሮግራም ግን ልክ ዜናው እንዳበቃ ነውና የሚጀምረው ጠብቁ እንደምናመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ፍሳዬ ነኝ። 54 ሰዎችን አሳፍሮ የገባበት አልታወቀም ተብሎ የነበረው የኢንዶኔዥያ የመንገደኞች አይሮፕላን በመጥፎ አየር ምክንያት ፓፑዋ በተባለው ምስራቃዊ ክፍለ ሀገር ላይ ወድቆ እንደተከሰከሰ ተዘግቧል። የአካባቢ ነዋሪዎች አንድ አይሮፕላን ዛሬ ተራራ ላይ ወድቆ ከመከስከሱ በፊት ዝቅ ብሎ ሲበር ማየታቸውን ገልጸዋል። የመድህን ሰራተኞች በቀላሉ ወደማይደረስበት ቦታ እንደተላኩና ነገ ማለዳ ፍለጋ እንደሚጀምሩ የኢንዶኔዥያ ባለሥልጣኖች አስታውቀዋል። እስካሁን ባለው ጊዜ በህይወት የተረፈ ሰው ካለ ግልጽ አይደለም። ትሪጋና በረራ ሁለት ስድስት ሰባት ከትራፊክ ተቆጣጣሪ ክፍል ጋር የነበረው ግንኙነት የተቋረጠው ዛሬ ከሴንታኒ አይሮፕላን ማረፊያ ከተነሳ 30 ደቂቃዎች በኋላ ነው። አይሮፕላኑ በአምሳ ደቂቃ በረራ ወደሚደረስባት ኦክሲብል ከተማ ነበር የሚያመራው። በአይሮፕላኑ የተሳፈሩት ሰዎች 44 ጎልማሶች፣ አምስት ልጆችና አምስት የአይሮፕላኑ ሰራተኞች እንደነበሩ የኤቪዬሽን ባለሥልጣኖች ተናግረዋል። ዛሬ የተጀመረው የፍለጋ ጥረት በጨለማ ምክንያት ተቋርጧል። ትሪጋን ትሪጋና የአገር ውስጥ በረራ አይሮፕላን ነበር። ቻይና ውስጥ ቲያንጅን በተባለችው የወደብ ከተማ በሚገኙት መጋዘኖች ላይ ከባድ ፍንዳታ በደረሰበት ወቅት ሶዲየም ሳይናይድ የተባለ መርዘኛ ኬሚካል ተቀምጦበት እንደነበር ቻይና አረጋግጣለች። ፍንዳታ በደረሰበት አካባቢ ሁለት ቦታዎች ላይ አንድ መቶ ቶኖች የሚሆኑ መርዘኛ ኬሚካሎች ተቀምጠው እንደነበረ በቤይዥንግ ወታደራዊ ቀጠና የህዝባዊ ጦርነት ሰራዊት ኤታ ማዦር ሹም ሺ ሉዝ ገልጸዋል። በፍንዳታው ያለቁት ሰዎች ብዛት ወደ 112 ከፍ ማለቱንም የሀገሪቱ ባለሥልጣኖች ተናግረዋል። 85 የእሳት አደጋ ሰራተኞች የሚገኙባቸው ወደ 100 የሚጠጉ ሰዎች የገቡበት አልታወቀም። ትልቅ ጉዳት በደረሰበት በሰሜን ምስራቅ ቻይና ባለው የኢንዱስትሪ ቀጠና አጠገብ የሚኖሩ ሰዎች ከአካባቢው እንዲወጡ ባለሥልጣኖች አዘዋል። የፓኪስታን ክፍለ ሀገር ፑንጃብ የውስጥ አስተዳደር ሚኒስትር አጥፍቶ ጠፊ ባፈነዳው ቦምብ ተገድለዋል። አብረዋቸው የነበሩ 14 ሰዎችም ሕይወታቸውን አጥተዋል። ሹዣ ኻንዛዳ ዛሬ የተገደሉት በአቶክ ወረዳ በሚገኘው መኖሪያ ቤታቸው ነው። አጥፍቶ ጠፊው በቤታቸው ገብቶ ቦምቡን ባፈነዳበት ወቅት ሰላሳ የሚሆኑ ሰዎች ቤት ውስጥ እንደነበሩ ተዘግቧል። የጸጥታ ጥበቃ ሰራተኞች ገዳዩን ለማስቆም ቢሞክሩም እንዳልተሳካላቸው ታውቋል። ህንፃዎች በከፍተኛው ፍንዳታ ምክንያት በመደርመሳቸው የፖሊስ መኮንኖች የሚገኙባቸው በርካታ ሰዎች በፍርስራሹ ስር ተቀብረዋል። የተገደሉት ሚኒስትር ላሽካር ኤ ዣንግቬ ከተባለው የሱኒ አማጽያን ቡድን በተደጋጋሚ ዛቻ ይደርስባቸው እንደነበር ተዘግቧል። ይህ ቡድን ፓኪስታን ውስጥ ባሉት አናሳ ሺዓ ሙስሊሞች ላይ ጥቃት በማካሄድ ይታወቃል። የፑንጃብ ፀረ ሽብር ፖሊስ ኃይል ባለፈው ወር ማሊክ ኢሻክ የተባለውን የቡድኑ መሪን ገድለዋል። ሚኒስትር ሃንዛም ስለ ሰውየው አገዳደል ዝርዝር በጋዜጣዊ ጉባኤ ገልጸው ነበር። ሟቹ ባለሥልጣን ከፓኪስታን ታሊባንና በክፍለ ሀገሪቱ ካለው አልቃይዳ ጋር በተሳሰሩ አማጽያን ላይ የሚካሄደውን እንቅስቃሴ ይመሩ ነበር። በመጨረሻም የኢጣሊያ ባለሥልጣኖች እንደሚሉት በትንሹ አርባ የሚሆኑ ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት የሞከሩ መጦች ሞተዋል። ተጨናንቀው በተሳፈሩበት ጀልባ ጭስ ታፍነው ሳያልቁ እንዳልቀረ የጣሊያ የባህር ኃይል ተናግረዋል። የባህር ኃይል ሰራተኞች በሊቢያ የባህር ጠረፍ ከሶስት መቶ በላይ ፈላሾችን ለማትረፍ ተችለዋል። በአስር ሺዎች የሚቆጠሩ ከሰሜን አፍሪቃና ከመካከለኛው ምስራቅ ክፍሎች ድህነትና ግጭትን የሚሸሹ ፈላሾች አውሮፓን እያጥለቀለቁ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ጤፍ እንኳ ባቅሟ ትንሿ የእህል ዘር ዐይን እንኳ ብትገባ የማትቈረቁር ድንገት ጠብ ብትል የማትገኝ ከምድር ቁልቁል አሾልቃ በንቀት እያየች በድሃው ወገኔ ከት ብላ ሳቀች፣ እጅጉን አሾፈች። አሹቅህን አውልቅ፣ ሽምብራህን ቈርጥም፣ ባቄላህን ጠርጥር፣ በቈሎህን ከርትም፣ እኔን ካሁን ወዲያ እንኳን ልትበላኝ ድንገት በመንገድ ላይ ባይንህም አታየኝ እያለች አፌዘች፣ በወገኔ ሳቀች፣ በወገኔ አሾፈች። አረም እንዳይውጣት ወፎች እንዳይቅሟት ካቡን ዙሪያ ክቦ ከብቶች እንዳይበሏት አጭዶና ከምሮ በሮቹን ለግሞ ሲወቃ እንዳልዋለ ቀኑን ሙሉ ቆሞ በመንሻ በጥሮ በቁና ለክቶ በሰፌድ አንፍሶ በስልቻ ከቶ ነቀዝ እንዳይበላት ብርድ እንዳያጠቃት ወቅቶ በጎተራ እንዳላስቀመጣት አንተ አትቅመኝም ብላ ኮበለለች። ጠያራት ሳፍራ አማሪካን ገባች። እየተቁለጨለጭክ በዐይንህ ብትቀላውጥ መልሰህ መላልሰ ምራቅህን ብትወጥ እንደ አማራህ ይቅር ከቶ አንታ ትበላኝም በአንታ አፍ ገብቼ ባንተውድ አላድርም ብላ ጤፍ አፌዘች። በወገኔ ሳቀች፣ በወገኔ አሾፈች። ከድሃ ወግነው የቀሩት በሃገር ባቄላ በቆሎ ጓያውና አተር ሆኖ አለመታደል ጓያ ግር ሲሰብር አተር ሆድ ሲወጥር እንዲሉ ምክንያት ሳይፈጥር አይጣላም እግዚአብሔር። ከመስገን ባቄላ ያስተነፍስ ጀመር ጉልቻ ዘቢቆ ምሳት ቢንቦለቦል ምጣድ ሽሩሩ ማሰሻ ቢያባብል ብጥስጥስ ያለ ኩርፊያውን ማል ይችል ከመሰቅሰቂያ ጋር አንስቶ አምባጓሮ ከምጣድ ሳይወጣ ቀረ ሆነንኩሮ የጐደለበትን የጎደለበትን ቀን የጣለውን ሰው ጤፍ እንኳን ባቁሟ አየኋት ስትንቀው ከፍ ዝቅ አድርጋ ስትገላምጠው ስታበሻቅጠው። ጤፍ እንኳን ባቅሟ ግጥሟ። የፈረንሳዩ አድማጫችን ደንበኛችንም በል አስራደው ነች ሰላም፣ አዲሱና አሉላ እንደምን ሰነበታችሁ ይለንና አንዳንዴ በራስ መሳቅ መታደል ነው አይደል? ሆኖም ለዚህ የታደሉ በጣም ጥቂቶች ናቸው። እናስቲ ይህችን ስላቅ መሰል ግን ሀቅ የሆነች የአብዛኛውን ወገኖቻችንን ኑሮ መልሳችሁ ለእነሱ ጆሮ አድርሱልኝ። በኑሮ ውድነት የተነሳ ጤፍ መብላት እንደ ሰማይ ለራቃቸው ወገኖቼ ማስታወሻ ትሁንልኝም ብሎናልና አስራደውን እናመሰግናለን። የዘፈኑ ርዕስና ማንነት ማስታወስ ሊኖርብህ ነው። የዘመዴ ባላ ተሸማመትኩ፣ ተወዳጁ የጥንቱ የጠዋቱ ቅሩም። እናመሰግናል አዲሱ። እዚጋ ሌላ ማስታወሻ እናክል። ቀደም ብለን የፈረንሳዊውን ቤተኛችን አስራደውን ግጥም ጤፍ እንኳን ባቅሙን አስቀድመን አሰምተናል። ይሄ ሁለተኛ ግጥም ነው። ባለፈው ፕሮግራማችን የመቅደስ ጀንበሩን አንድ ሌላ ግጥም ባቀረብን ጊዜ ሶስት አድማጮቻችን በአንድ ልከውልን አሻሚ ነበሩ። ፕሮግራማችን በመጣበቡ ዝግጅቶቻችን በመብዛታቸው ስለ ግጥሞቹ ያልነውን አስቀርተነዋል። ልክ ነው። እንደደረሰንም አድማጮችንም እንደሚያነሳሳ ለመጠቆም ያህል ነው። ሶስት ደርሰውን ከሶስቱ በየተራ ሁለቱ ቀርበዋል። ሶስተኛው ባለተራ ለሚቀጥለው ያድራል። አስራዳው ቤተኛ ስለሆነ ወይም ስለሆኑ እንግዲህ አንቱ ወይም አንተ በሉን አላለንም ኛ ስለሆኑ አሳድር ናቸው ግን ጥሩ ግጥም ስለሆነ አልተው ነው። ሶስተኛውም ደግሞ አሁን ለዛሬ 15 ቀን የምናቆየው ግሩም ግጥም እንገልጣለን። ማደፋፈሩም እንዳለ ሆኖ ሶስታችሁም ሌሎቻችሁም ጻፉልጻፉል እናመሰግናለን። ማስታወሻዋ ታዲያ ለፕሮግራማችን ባህሪ የምትመጥን እንደዚህም ቀደም ብሎ እንደቀረቡ ግሩም ግጥሞች ሲኖሩን የሌሎቻችሁንም እናቀርባለን እና ለሁሉም እናመሰግ ቢረዝሙም ጥሩ በመሆናቸው ባለፈውም በአሁኑም አቀረበን ረዥሙን ከምስክር የጠፋው ትውልድ እድምተኛ ልቦለድ ደራሲ ጋር በድጋሚ ቆይታ ልናደረግ ነው። ከካፕቴን ለማ በላይነህ ጋር የነበረን ክፍል አንድ ውይይት ከተሰማ ቆየት ብሏል። የቀድሞ የኢትዮጵያ አየር ኃይል አባል ካፕቴን ለማ በውጭ ሀገር የትምህርት ዕድል ሩሲያ ሄደው በኢኮኖሚክስ የዶክትሬት ዲግሪያቸውን አግኝተዋል። እዚያው እንዳሉ የኢትዮጵያ ሁኔታ ሲቀየር የዲቪ ሎተሪ ሲያገኙ እኩል ሆነ። የዛሬ 17 ዓመት ታዲያ ወዲህ ወደ ዩናይትድ ስቴትስ የመጡት ካፕቴን ለማ በላይነህ በዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ ናቸው። ዛሬ አነሳሳችን ምስክር የጠፋው ትውልድ እድምተኛ ልብ ወለድ ስለተባለው መጽሐፋቸው ልንወያይ ነውና ከክፍል አንድ ውይይት ጥቂት ማስታወሻ ሰጥተን በዚያው ወደ ክፍል ሁለት እንዘልቃለን። የዚህ ድርሰት ገጸ ባህሪ ምስክር ዳምጤ ምናጥቼ እስከ አያቱ እንደ ጻፉት የትኛው ነው ግን የትኛው ትውልድ ምስክር የሚወክለው ኔ? ናንተን በእኛ ትውልድ የነበረውን ነው ግን፣ የዚህ ድርሰት ገጸ ባህሪ ምስክር ዳምጤ ምናጥቼ እስከ አያቱ እንደጻፉት የትኛው ነው ግን የትኛው ትውልድ ምስክር የሚወክለው ኔ? ናንተን በእኛ ትውልድ የነበረውን ነው። ግን እዚህ ላይ አይቆምም። ያ ትውልድ እንደምናቀው፣ ብዙዎቻችንም እንደምንስማማበት ያሳለፈው ህይወት መጥፎ ነበር። በዚህ ምክንያት የተነሳ አገሪቷ ትልቁን ኃይሏን የወጣት ትውልድ በዛ ዘመን የነበረውን ትውልድ በብዙ ምክንያት አታለች። ያንን ለማመላከትና ቀጥሎም አሁንስ በዛው መንገድ ላይ ያለነው ያለ ነው ወይስ አይደለም የሚለውን ጥያቄ ነካክቶ አንባቢው የራሱን የራሱን ፍርድና ድምዳሜ እንዲሰጥ በእኔ ግምት አሁንም በዛው መንገድ ያለን ይመስለኛል። መጽሐፌን ለሚያነቡ ሰዎች ይሄን ፈልገው እንዲያገኙት ነው የምፈልገው። የስራውን ዓለም ሲጀምሩት ጋዜጠኛ የመሆን ፍላጎት እንደነበረውት ሲናገሩ ሰምቻለሁ። በመጽሐፍ መረቃውም ጊዜ አልገረመኝም። መጽሐፉን ከነበብኩ በኋላ እንደው ፊት ለፊት ምስጋና ብዙ አይመችም በእኛ ባህል እንጂ ድንቅ አጻጻፍ ነው። በዚህ የተነሳ አንዳንድ ነገሮች አገላለጥ ላይ ስዕላዊ የሆኑ አቀራረጦች አሉ ገጽ አምስት አውጥቻለሁ ገጽ አርባ ገጽ አርባ አንድ ገጽ ሰማኒያ አራት ገጽ ሰማኒያ አምስት ገጽ ዘጠና አራት ገጽ መቶ ሰላሳ ስምንት ገጽ መቶ አርባ ሁለት ገጽ መቶ ዘጠና ሰባት አሁን መቶ ዘጠና ሰባት ላይ የምስክርን ቤት ሲገልጡት አይነተኛ የወንደላጤ ቤት የኮመዲ ነዋ እዚህ ጋ ትንሽ ነገር የመኖረዋ ውሃ ማስታጠቢያው ለብቻ መቀመጡ ይታየኛል እኔም ትምህርት ቤት ሆኜ ቤት ተከራይቼ የተማርኩበት ጊዜ አለ ና የድሮ ጥሩ ነው በጣም እና ድንቅ የሚያሰኝ ነው እነዚህን ሁሉ ሳይ የበለጠ በድርሰቱ መግፋት ነበረበት ላለሁና ይሄ ከየት መጣ እንዲህ አይነት ክህሎት የሚገርምህ ነገር አሁን ጥሩ ነገር አስታወስኩ ልዑል ወሰንሰገር ትምህርት ቤት አንደኛ ደረጃ ስማር ሶስተኛ ክፍል ይመስለኛል እና ያን ጊዜ ምናልባት ታስታውስ እንደሆነ የግብረ ገብ አስተማሪዎች ነበሩ፣ ጋቢ ለብሰው ክፍል ውስጥ በደንብ የሚያስተምሩ እና ምን ያበረታቱ ነበር። ጽሁፍ እስቲ ምጽፉትን አምጡ፣ ጥሩ ጽሁፍ ከሆነ ክፍል ውስጥ ወጥታችሁ ታነባላችሁ ይሉ ነበር እና አንድ ጊዜ አንድ አጭር ጽሁፍ ጻፍ፣ አንድ ሁለት ገጽ ይመስለኛል። ወደዱትና በልና ተማሪዎች ፊት ቆመታ ነባላ አሉኝ። አነበብኩ። ከዛ በኋላ ይህንን ወስደው ለዳይሬክተሩ ያሳዩታል። لا بس ባንዲራ ተሰልፈን ነው ባንዲራ ያን ጊዜ ተዘምሮ ነው የሚሰቀለው። ጣ ማጃር በኛ እና ተሰልፈን ከዳይሬክተሩ ቢሮ በማይክሮፎን ና እና ወጥተህ ለጠቅላላው ተማሪ ታነባለህ። እሺ አልኳቸው። ሄጄ ዳይሬክተሩ ቢሮ ከሰልፉ ፍለፊት ነው ማይክሮፎን አለ። ትንሽ ነኝ ልጅ ነኝ በዛ ጊዜ እና ማይክሮፎኑን ልደርስበት አልቻ ሳጥን አስቀመጡልኝ ከስር እና አነበብኩት። ሁልጊዜ አይምሬ ውስጥ አለ። የመጀመሪያ ጽሁፌ እሱ ነበር። ይገርማል። ከዛ በኋላ እንዲሁ እያልኩ እንዲሁ ጀምረው ስቶ ምን ስል እንግዲህ ወደ ጋዜጠኛ ሙያ ገባሁ። ግን ጋዜጠኛ ሆኜ ስሰራ ብዙ ሰዎች ያበረታቱኝ ነበር። ለምንድን ነው መጽሐፍ ማጽፍ ይሉኝ፣ አንድ ቀን ጽፍ አለሁኝ መጽሐፍ አለብኝ ብዬ እንግዲህ ወደዛው ገባሁ ለማለት ነው። እንደ አሁን እዚህ ያነበብኳቸው ገላጭ ነገሮች አሁን ገጽ አምስት ላይ እነዚህ የሀገር ቤት ወይም ቤት ቤተሰብ ዝቅተኛ ቤተሰብ ልጆች መጸዳጃ ቤት በሌለበት ሁኔታ ወጥተው ሲጸዳዱ ተኮልኩሎ ይታዩኛል። እንደ ቅል ካበጠ ሆዳቸው ላይ እራፊ ጨርቅ ቤት ያጠለቁ ህጻናት በየደጃፉ ኩርችች ብለው ይጸዳዳሉ፣ ይታዩኛል። እነዚህ ዶቻሁ እንደዚህ የምር እኮ ነው። ሴቶች ነጠላቸውን አናታቸው ላይ ጣል አድርገው ቀሚሳቸውን ወደ ላይ ሰብስበው እግዚኦ ሳይባል በጊዜ ወደ ቤተ ክርስቲያኑ ቅጥር ግቢ ለመድረስ ይጣደፋሉ። ሕጻናት ለቁርባን የተዘጋጀላቸውን ነጠላ አንገታቸው ላይ ጠምጥመው ከእናቶቻቸው ፊት ለፊት ኩስ ኩስ ይላሉ። አሁን ይሄ ሴቶች፣ ወደ ቤተ ክርስቲያን የሚሄዱ ሴቶች ሲታዩ እንዲህ አይነት ገላጭ ነገሮች አሉ። የኤልሳን ጸጉር አበጣጠር የገለጸበት ሁኔታ፣ ኤልሳን ሳላቃት አወቋትን። ራሴ ተገላልጠው በየበራፉ የቆሙትን ሴቶች እድሜና መልክ መለየት አይቻልም። አንዱ ቤት ዘው ብሎ ከበሩ ላይ ወገቧን ይዛ የቆመች ሴት ተከትለው ገባች። ከምስክር ጋር በሩን ከኋላው አዘጋች። ክፍሉ ከአንሶላ ቅዳጅ በተሰራ መጋረጃ ለሁለት ተከፍሏል። ከመጋረጃው ጀርባ በስራ የተጠመዱ ሰዎች ድምፅ አልፎ አልፎ ይሰማል። ሲጢጥ የሚለው የአሮጌ አልጋ ድምፅ በጣርና ሲቃ መሀል ባለ ድምፅ ታጅቦ በእፎይታ ሲገባደድ ጆሮ ገባ። ይሄ ጎረምሳ ሆኖ በአዲስ አበባ ያደገና። ይሄ ወይ ብርሃን ላካለለ ሰው ስዕሉን ያመጣለታል እና በጣም በጣም ጥሩ ነው፣ የሚበረታታ ነው። ለምሳሌ ያህል ነው ያነበብኩለት እንጂ ብዙ እንደዚህ ገላጭ ነገሮች አሉ። ድንቅ ነው። ከየት መጣ ላልኩትም መነሻው ጥሩ ነው። እንዳሉት በጣም ተዋጥቷል፣ ተሳግቷል። አንዳንድ አገላለጾች አሉ። እነዚህ አገላለጾች ለእኔ አልተመቹኝም ትክክል አይደሉም ልል አልችልም። ግን ለእኔ እንዳልተመችኝ ሁሉ ለአንባቢም ላይመቹ ይችላሉ። አንዳንዶች እንደውም የሐዲስ ዓለማየሁን ፍቅር እስከ መቃብር ያነበቡ ዘመናዊ አጻጻፍ አይደለም ይሄ የሚሉ አሉ። እና የሆሄያት አገባብ ነው። ለምሳሌ ያሰብኩትን ለመጻፍ ሲሉ የአሰብኩትን ነው ያሉት። ምናልባት እኔ ብጽፍ ያሰብኩትን ነው ምለው አን እንደዛ ላወጣ ከውጭ ዓለም ያሉትና የሚለውን ከውጭ ዓለም የአሉትና ነፍስ ያወቁት ለሚለውን የአወቁት ከደገሱት ያቀምሱታል የሚለውን የአቀምሱታል፣ ከጠመቁት ያጠጡታል ያአጠጡታል፣ የትም ላያደርስ የሚለውን ለአያደርስ። ይሄ ምንድን ነው? ወይም ለዚህ የሚሰጡት አይነተኛ ምክንያት በሰዋሱ ረገድ ያን ደግሞ ካየን፣ በሌላ በኩል ደግሞ በየራሳቸው ብለው ጽፈዋል። መቶ አርባ አራት ገጽ ላይ እንደ ላይኛው አካሄድ እንሄድ ካል በእየ ራሳቸው ለምን አላሉ? በየቤታቸው የሚለውን በእየቤታቸው። የዋጋ ውድነት መንስኤ ነጋዴው ነው እያለ ይናገራል ብለዋል። እያለ የዋጋ ውድነት መንስኤ ነጋዴው ነው እያለ ለምን አላሉትም? የተወሰኑ ኮርሶች ላይ ረድቷታል ነው ያጻፉት። ለእርሶ አጻጻፍ ለምን ልክ ሆነ? ይሄ ጥሩ ጥያቄ ነው። በነገራችን ላይ የመጀመሪያው ቨርሽን የመጀመሪያው አጻጻፍ አሁን አንተ የደገፍከው ነው። የእኔ ጽሁፍ እሱ ነው ሁለት ጥሩ ኤዲተሮች ፕሮፌሽናል ኤዲተሮች አይተውታል። እና ሁለተኛው የመጨረሻው ኤዲተር አብሮኝ የሰራ በጣም በአማርኛ ቋንቋ ግራጁዌት ያደረገ ብዙ የሰራ ሰው ነው እና በሱ ላይ እምነት ጥያለሁ የመጨረሻውን ኤዲቲንግ ሲያደረግ የዚህን የቃላቶቹን አግባብ የቫውሉ በመሀል የመግባት ጉዳይ ለሱ ነው የተውኩለት እና እምነትም አለኝ ደግሞ ከፕሮፌሽኑ አንጻር እድሜው ሙሉ የሰራው በዚህ ጉዳይ ላይ ነው እና ለሱ ተውኩለት። አሁን ለእኔ ግን የሚመቸኝ አንተ ያልከው ነው። ልክ አን ከማስገባት ያስተዋልኩት አጠር ብሎ ይሄዳል። በአነጋገራችንም ላይ ልክ ይሄ ነው የሚመቸው ለስልሶ የሚሄደው። ይሄን እንግዲህ ወደፊት እስቲ እናየዋለን። አንዳንዴ አለመመቸት ብቻ ሳይሆን ሌላ ትርጉም አሁን መቁትን የሰሩትን ያቀምሱታል፣ ያጠጡታል ሲል ሌላ አይነት አማርኛ ይመስላል። እንግዲህ ያን ያህል ልክ ነው። ለዚህ ስራው ግን ካፕቴን ለማ የነማ ድርሰት ወይም የማ ድርሰት አብነት ሆኖ ማለትም ከኢትዮጵያ ደራሲዎችም ይሁን ከውጭ ማን ያደንቃሉ እንደ ማለት ነው። እከሌና አይቼ እንደዚህ ከፈረንጁም እንደዚህ የሚሉት አለ እንደው ነው ድሮ የያዟትን ቅሪት ይዘው የትምህርት ቤቷን ችሎታ ይዘው ነው የገፉት። አየለም ብዙ ጸሐፊዎች ኢንፍሉዌንስ አርገውኛል። ተጽዕኖ አርገው ብኛል በዚህ አጻጻፍ ስልቴ ላይ በዛ ከኢትዮጵያ ንጀምር ብትል በእኔ ጊዜ የበአሉ ግርማ ሞወድነ በተለይ በዓሉ ግርማን አጻጻፍ ስልቱን በጣም ነው መወድ። አጭር አገላለጽ መጽሐፎቹን በሙሉ አንብቤ ያለው ምን ኢትዮጵያ ውስጥ የታተሙ የነበሩ በዛ ጊዜ መጽሐፍ በጣም ወድ ነበር። ነገሩን ከዚህ ላንሳል፣ መጽሐፍ አግኝቼ እንግሊዘኛም ይሁን አማርኛ ሳላነብ አልቶም እጄ ላይ ከገባ ማለቅ አለብ እና ትዝ እንደሚለኝ እናቴ ማታ መኝታ ቤቴ ውስጥ ራት አብረን ከበላን በኋላ ከሳሎን መኝታ ቤት ወዲያው ገባ ና መጽሐፍ ይዤ እንቅልፍ ይወስደኛል። መታ እንኳቷ ከላይ ላይ መጽሐፉን አንስታ ነው የምትሄደው። ትልቅ ከሆንኩ በኋላ እንግዲህ አየር አይልም ከነበርኩ በኋላ እና መጽሐፍ ብዙ ኢንፍሉዌንስ ከአማርኛ መጽሐፎች እንዳልኩ ነው መቼም እነ ፍቅር እስከ መቃብርን አላነብብኩም ልልህ አልችልም፣ ግን በዓሉ ግርማ የአጻጻፍ ስልት ኢንፍሉዌንስ ተጽዕኖ አለው። ከዛ ውጭ ግን የምዕራውያን መጽሐፎች እንግሊዘኞች በዛ ጊዜ እነ ሲድኒ እነ ፍሬዴሪክ ፎርሴ እስከማስታውሳቸው ሌሎቹም እነዚሁ እና የነሱ መጽሐፎች በቃ አገኘሁ ማለት ለእኔ ትልቅ ነገር ነው። ወዲያውኑ መጨረሳቸው የነሱ አጻጻፍ ስልት ይህን በማንጠል ብዙ ሰዎች ከነገሩኝ፣ አንተም ነግረኸኛ የማንጠልጠል እንትኑ አንድ ታሪክ ጀምሮ ወደሚቀጥለው የሚሄዱ ጉዳይ ከነሱ ያገኘሁት ይመስለኛል። ምክንያቱም ሳነባቸው ይመቹኝ ነበር የእነሱ ጽሁፎች እንድጨርሳችሁ ይገፋፉኝ ነበር እና ከዚህ ነው እንግዲህ እኔም የአጻጻፍ ስልት መ የዛ አይነት በደንብ ተጠቅመውበታል። የነ ሲድኒ እና ምስክርና አንዳንድ ጊዜ ከሁለት ሶስት ምዕራፍ በኋላ ነው የምናገኘው። እንግዲህ ዋናው ገጸ ባህሪ እሱ ነው እና ግን እሱ ባለመኖሩ ደግሞ መጽሐፉን ለማንበብ ያለው ፍላጎት አይቀነስም እና ይሄ በጣም ውበት ሰጥቶታል ማለት ይቻላል። ምንድን ነው እዚህ ሀገር የሚሰሩት ካፕቴን? እዚህ ሀገር ለአንድ ካምፓኒ ማናጀር ሆኜ ነው የምሰራው። የሪቴል ካምፓኒ ነው። ከትምህርት ጋራ የተገናኘ አይደለም። ከምን ጋር ከትምህርቶ ጋር የተገናኘ? ከትምህርቴ ጋር የተገናኘ አይደለም። አለመታደል እንግዲህ ያው እኛ ትውልድ የጠፋው ምንለው ይህን ዓለም በተማርንበት አንሰራም። በአድ ሀገር መሆንም አስተዋጽኦ አለው። ልክ ነው። አይ በጣም ጥሩ ነው። በቤተሰብ ደረጃ ትዳር፣ ልጆች፣ የመሳሰለ ትዳር አለኝ። አንድ ልጅ አለችኝ። ሴት ልጅ አስራ አምስት ዓመት ነው አሁን ትዳር ወደ ሀያ ሰባት ሀያ ስምንት ዓመት ሳይሆን ይቀራል ከባለቤቴ ጋር የምንተዋወቀው ድሮን በጋዜጠኝነት አብረን ሰርተናል ከዛ በኋላ ራሺያ አብረን ነው ተማር ነው ወደዚህ ሀገር የመጣ ነው እና የህይወት እንዳገት ና ቁልቁለት እንግዲህ አብረን ነው ወጥተን እዚህ የደረስነው ከአድማጭ ያስተዋውቀዋ ባለቤትና ልጅ ባለቤቴ ቦላንሳ ቁምቢ ትባላለች ልጄ ሄቨን ለማ ነው የምትባለው ሄቨን ሰምታ እንዳትቀየመኝ እርሶ አሁን እንደው በአማርኛ አጻጻፉ የስም አወጣጥ ላይ ጥንቃቄ አርጋቸው ወይንስ ምንም አይደለም ሄቨን ሄዋን ይህን ጥያቄ እንድጠይቀኝ ፈልጌ ነበር እና እንኳን ጠየቀኝ። ይሄ በዲፎልት ነው ኔ ይሄን ለምጠብቀው ምን ሆነ ልክ እንደ ተወለደች ሆስፒታል ነው የተወለደችው። ና ሆስፒታል ከመውጣታ በፊት ስም መውጣት አለበት ሰርቲፊኬት ለማግኘት። ባለቤቴ ቤተሰቦቿ ጋር ትደውልና ማን በላ ሲባል ፌቨን። በጣም አሁን የታወቀ ስም አዲስ አበባ ውስጥ ኢትዮጵያ ውስጥ ፌቨን ነው። ፌ ነው ፌቨን ይሏታል ስትሰማ እንግዲህ ወይ ሳስታ ሰምታ ይሆናል አላቅም። ሄቨን ትለኛለች። ማ በጣም ጥሩ ስም ነው ሄቨን ግን እና ሄቨን ተብሎ ቀር ስሟ ለማለት ነው። እና አጋጣሚ ነው ሄቨን የተባለችው እንጂ ፌቨን ነበር ሐሳቡ። እንደው አንዳንድ ገጠመኝ ካለሁት ይነግሩናል። በእኔ በኩል ጨርሻለሁ። አንድ ጥያቄ ግን ካፕቴን ለማ ምን ይወዳሉ በሆቢ ደረጃ በምን? ቅድም እንደገለጽኩልህ መጽሐፍ ማንበብ በጣም ወዳለሁ። ይሄ የልጅነት ጀምሮ አሁንም ያለ ነው። ከዛ በኋላ መጽሐፍ ወዳለሁ። ምንም ይሁን ምን እጽፋለሁ። ብዙ ፕሮጀክቶችን እየተጀመሩ ቁጭ ያሉ ምናምን አሉ፣ ግን በሲሪየስሊ የሚይዛቸው ፕሮጀክቶችም አሉ። ከዛ ውጪ ከሰዎች ጋራ ቁጭ ብሎ ጥሩ ምግብ እየበሉ እየጠጡ መወያየት በጣም ወዳለሁ። ከዛ በተጨማሪ መግለጽ የሚገባኝ ምግብ መስራት በጣም ወዳለሁ። ምግብ አንዱ ሆቢ ነው። ምግብ ሰርቼ ከሰዎች ጋራ መብላ ሲላት እና ሲበሉ ሲደሰቱ፣ ሳይ ሲረኩ ሳይ በጣም ነው የምደሰቱ። ጥሩነቱ ሄሎ ይት ባለቤት አትሰማውም። ብዙ ወንዶች የኢትዮጵያ ወንዶች እንግዲህ ይሄ ልምድ ያለ አይመስለኝም። እኔ ግን ከልጅነቴ እንደውም ጊዜ ካለ ትንሽ አንድ ደቂቃ ልናገር፣ ከልጅነቴ አባቴ ያበረታታኝ ነበር። በዓል ሲሆን በግ ታረደ፣ እኔ እና እሱ እና ወንድሜ እንዲሁ አብረን እናድርና፣ እኛ ነን ቁርስ መስራት ያለብን። እንግዳ ሲመጣ ዶሮ እንዴት እንደሚጠብስ ለማ፣ አንተ ስራ ይለኝ፣ ሲያመው ሽሮ ስራ አለኝ ይለኝ እና ከዛ ነው የጀመረው። እና የቤተሰቤ እንትን ይመስለኛል አስተዋጽኦ እና እናቴ ስድስት ልጆች ወልዳ በተጨማሪ አባታችን ከሌላ ከተወለዱት ከሶስቱ ውስጥ ሁለቱን ከልጅነታቸው ጀምራ አብራን ስምንት ልጆች ነው ያሳደገች። በድሮ ጊዜ ቧንቧ ባልነበረበት ጊዜ ውሃ በጀርባዋ ላይ እያዘለች ነበረ። ይህን ሁሉ የምታደርገው ጠንካራ ሃይማኖተኛ እናት ነበረች። እናት አሁንም አባቴ ደግሞ ለእኔ ሞዴል ነው። በጣም በጣም ድሃ ቤተሰብ ውስጥ ወጥቶ ራሱን ችሎ ኅብረተሰቡን ደግሞ በጣም በጣም ከሚችለው በላይ ያገለገለ እድሜውም ሙሉ የድር ዳኛ ነበር። እድሜው ሙሉ ሰው አስታራቂ ነው እና ጧት ጧት ሰው በሩ መጥቶ ያንኳኳል። ገሌ ተጣላ፣ የሚያስታርቅ እሱ ነው። አብሮ መብላት መጠጣት። ከምንም ያገኘው ውርስ የለም ከእናቴም ከአባቴም የለም። ግን ከአባቴ ከሚያገኘው የወር ደሞዙ ላይ ቆጥቦ ግን ቤት ውስጥ ቸርነቱ፣ ደስታው፣ ፍቅር ያለበት ቤት ውስጥ ነው ያደግኩት እና ሃይማኖት የሚከበርበት ቤት ውስጥና ያ መሰረት ሆኖኛል ብዬ እገምታለሁ። ወደፊት ከሌላ ስራ ጋር እንገናኛለን ብዬ ተስፋ አረጋለሁ። እኔም ቪኦኤን እና ደግሞ አዲሱ አንተን ለዚህ ቃለመጠየቅ ስለጋበዝከኝ በጣም በጣም አመሰግናለሁ። ጊዜ ርስጥልኝ ንጉሥ የአክሊሉ መስኮት ላይ ደረስን። እናም እጅ ከምን አልከው አይደል? ብቻህን አነጋገርከው መሆኑ ነው። እንግዲህ አይዞ፣ ብዙም አላመለጠህም። እሱም ቢሆን አዲሱና ሉላ እንዴት ናችሁ ነው የሚለው። መልካም። እሺ፣ ቀጥሎ አዲሱ ንጉሴ እንደሰነበት ዛሬ ስጅ ከምን ሞልቷል። ዛሬም ከሌላው ጊዜ የበለጠ እንደውም የተትረፈረፈ ነው። እንደውም ባለፈው ጊዜ አዲሱ ታስታውስ እንደሆነ ሰኞ ዕለት ዜና መጽሔት ላይ አንተ ራስህን ተርጉማ ያቀረብከው ዚምባብዌ ውስጥ አንድ አንበሳ በአሜሪካ እዳይ መገደሉን ታስታውሳለህ። ሴሲል የተባለው አንበሳ ስለ እሱ ያው የዓለም የአንበሳ ቀን ነበር ባለፈው ሰኞ። በነገር ላይ ያን ምክንያት አድርገን ዚምባብዌ ውስጥ የተገደለውን ድንቅና ተወዳጅ አንበሳ በተመለከተ ው አንድ ዘገባ ነበር። አቅርብ ያለው እኔ ነበርኩ ያቀረብኩት። ካቀረብኩት ጥሩ አስታውሰሃል። ልክ ነህ። እኔ ደግሞ ልክ ወዲያው እዚያው ቁጭ ብዬ ይሄን እኮ እኔ ደግሞ እሁድ የጳውሎስን አንበሳ በተመለከተ በዛሬው ሬዲዮ መጽሔት ፕሮግራም እንደማቀርብ አስታወስኩና እንደው አጋጣሚው ደስ ብሎኝ ይህን ነገር አንስተን ከአዲሱና ከሉላ ጋር እንጨዋወታለን ብዬ ነበር። ልክ ነው ጋሽ ጳውሎስ አንበሳ ነበረው። ደግሞ ጋሽ ጳውሎስን በተመለከተ ታሪኩን ባለፈው አስራ አምስት ቀን ጀምረሃል። በዛው ልትቀጥል ነው ማለት ነው። አሁ እንግዲህ ዛሬ ስለ አንበሳው እናነሳለን። እንግዳዬ ደረጀ ትእዛዙ የፕሬስ ሰው ነው። ስለ ጳውሎስ ኞኞ የጻፈው በነገራችን ላይ አንበሳ እዚህኛም ስድስት ኪሎ እንዳለ ታውቃለህ ያለው እዛ ስድስት ኪሎ ልክ ነው። አሁን ይኑሩ አይኑሩ አላውቅም። እንደው እሱን ካነሳ ስለ አንበሳ አንዳንድ ነገር ካለ አጫዋውትህን ወደ ጋች ጳውሎስ ጉዳይ እናልፋለን። አንበሳ አሁንም ስድስት ኪሎ አለ። እንደውም ባለፈው አመት እኮ አንድ አመት ይሆነዋል ወይም ከዛ በላይ ተከባካቢውን እኮ እንደው ሳብ አድርጎ እንደው እንደ በላው ነው። አዎ፣ አዎ፣ ህይወቱ በዛ ሊያልፍ ችለዋል። እና አንበሳን በተመለከተ ብዙ ጊዜ ትዝ የሚለኝ አንበሳ እንደው እየዞረ የአራዊት ንጉስ ማን ነው እያለ ይጠይቅ ነበር። እና ሁሉንም ጠይቆ እነዚህ ሀይለኞቹን ነ ആയക്കോ ልክ ማጋ ይደርስ መሰለ አይጥ ጋ ሌሎቹ አንተነህ ንጉሱ ብለዋል። አዎ አንተነህ ንጉሱ፣ አንተነ አንተነ ሲሉ አይጥ ጋ ይደርስና አይጥ ደግሞ አጠገቧ ሲደርስ ያው እንግዲህ አንበሳን እየዞረች አይጥ ለሞቷ ድመት ታሸታለች ነው የሚባለው። እንደዛ እንደው እሱን እያሸተተች ዞር ዞር እያለች የአራዊት ንጉስ ማን ነው ሲላት ዝም ትላለች። እኔ እኔ ልትል ነው መሰለኝ ልብማ። እሺ አዎ፣ አንበሳ እንደው በዛ እንደው በእግሩ አንስቶ እንደው ሰማይ ወርውሮ መሬት ሲያፈርጣት፣ ምነው አያ አንበሳ፣ እኔ ነኝ ትላለህ እንጂ ምን ያማታሃል አለች ነው። እንዲህ ይባላል። እንግዲህ በዚህ እንደው ትንሽ ፈገግ ካል ወደ ዋናው ፕሮግራም መግባት እንችላለን። ድንቅ ነው ንጉሴ፣ ቀጥል እንግዲህ ከእንግዳ ጋራ። በጣም ጥሩ። ከዛ በፊት እንደ መግቢያ ያለኝ ቀደም ብዬ እንዳልኩት ጨዋታን ጨዋታ ያነሰዋልና አንድ ጊዜ የኳስ ንጉስዬ የተባለ የሚጠራው የብራዚሉ ፔሌ ለሳንቶስ ቡድን ሲጫወት ቡድኑ በአፍሪካ አካባቢ እየተዘዋወረ የወዳጅነት ጨዋታ ያደርግ ነበርና ወደ ኢትዮጵያ ጎራ ብሎ ቢያንስ አን አንድ የወዳጅነት ግጥሚያ ቢያደርግ የሚል ሀሳብ ከስፖርት መሪዎቹ አካባቢ ቀርቦ ነበር። ጋዜጠኞቹ ነጋሽ ጳውሎስ፣ እነ ብርሃኑ ዘሪሁን፣ እነ መርሴ ሀዘን አበበ፣ ሌሎችም ይህንን ሀሳብ ይቃወማሉ። ዋናው የቅዋሚያቸው ምንጭ ምንድን ነው? ለቡድኑ የሚወጣው ወጪ ሰባ ሺ ብር ነበር እና በስቷል። ይህ ገንዘብ አንድ የሁለተኛ ደረጃ ትምህርት ቤት ወይም ደግሞ የተለያዩ የጤና ጣቢያዎችን ሊያሰራ የሚችል ገንዘብ ገንዘብ ነው የሚል ነበር ያቀረቡት ሀሳብ። አፈሩን ገለባ ያድርግላቸው እና ዛሬ ሁሉም ለምስክርነት የሉም። የአዲስ ዘመን ጋዜጣም በወቅቱ ርዕሰ አንቀጽ ጽፎ አስነብቦ እንደነበረ ትዝ ይለኛል። እግር ኳስ ወዳጁ የኢትዮጵያ ስፖርት አፍቃሪ የኳስ ንጉሥ ፔሌን ጨዋታ ለማየት ሳይታደል ሊቀር ነው፣ አዝናለሁ አሉ የስፖርቱ ሰው ይድነቃቸው ተሰማ። በወቅቱ ትውልድ ያዝናል። ይሄ ክለብ መጥቶ የኢትዮጵያ ሕዝብ የሳንቶስን ቡድን ቢያይ፣ በዛውም ብራዚልን ቢመለከት ጥሩ ነበር አሉ። ሳይሆን ቀረ ዛሬ ጭምር ብዙዎቻችን እንቆጫለን። ያው እንግዲህ እንደምታውቁት ለምስክርነት ፔሌም አለ እኛም አለን ማለት ነው። ወደ ዛሬው ዝግጅት የሳመራ ደግሞ ጳውሎስ በአንበሳ ማሳደግ ይታወቃልና እስቲ እንደው ባለፈው ጊዜ ጳውሎስን ታሪክ የጻፈውን ደረጀ ትዕዛዙን እስቲ እንደው አንተ ከምታስታውሰው ከጳውሎስ ስራዎች መካከል መጽሐፍም ላይ ከተጠቀሱት አንዳንዶቹን አጫውተኝ ስለው የአንበሳን ታሪክ ነበረ በመጀመሪያ አጫወተኝ። ጳውሎስ ብዙ ሰዎች የሚያውቁት ኛ መሆኑን ነው። ግን ጳውሎስ እኔ እንደው መረጃ በምንሰባሰብበትም ወቅት ታሪኩን እንደው መለስ ብዬ ሳጠና ቀልደኛ አይደለም። እንደው ፊት ለፊት ስለሚናገር ቀልደኛ ብለው ይሉታል እንጂ ጳውሎስ ቀልደኛ አይደለም። ጳውሎስ ባህሪያቱ የተለየ ባህሪ ነው። ለሙያው ፍቅር ያለው ሰው ነው። ለስራው ታማኝ ነው። ህዝብ ወዳድ ነው። ሀገር ወዳድ ነው። በጣም በሚገርም ሁኔታ ለምሳሌ በአስራ ዘጠኝ ስልሳዎቹ አጋማሽ አካባቢ በሀገሪቱ ተነስቶ በነበረው ድርቅ ወቅት በጣም የሚደንቅ ስራ ነበረ ሲሰራ የነበረው። ያኔ እንደምታውቀው ንጉሥ ያንተም ያን ጊዜ ትኖራለህ እንግዲህ በሙያ ውስጥ ይመስለኛል። ያን ጊዜ በጋዜጣው ላይ ነው በቃ ህዝብን ለመርዳት የተነሳሳው ሌሎችን አስተባብሮ እነዛ የተለያዩ ሀገሪቱ ክፍል ወደ አዲስ አበባ መጥተው ነበረ እና በድርቅ ሰበብ እነዛን በፋሲካ ወቅት የተቸገሩ ሰዎች ማለት ነው። በዚህ በድርቁ በድርቁ በድርቁ እዛ በራብ በችግር የነበሩ ሰዎች አዲስ አበባ መጡ። እንግዲህ ምን ይብሉ ምን ይቅመሱ? ያኔ ፋሲካ እናስፈስጋቸው ብሎ በጋዜጣ ላይ ጻፈ። አዲስ ዘመን ማለት ነው፣ አዲስ ዘመን ላይ። አዎ እዛ ህዝቡ ተባበረ። እንግዲህ በጣም አንድ ሳምንት ያህል ነበረ ውጭ ቤቱን ዘግቶ ከነሚስቱ ሌሎችም ወገኖች አስተባብሩ በቃ እንደዛ ሲያስፈስገ ነበር ወላ ህዝብ ተባባሪ ነበረ ለጳውሎስ እሱ የጠየቀው ጥያቄ ሁሉ ይሳካለታል ይታመናል በህዝብ ጳውሎስ እንግዲህ መጽሀፉ ላይ እንደ ተገለጸው የህዝብ ተላላኪ የህዝብ ተላላኪ ነው ኮሚኒኬተር ብለውታል አቶ ማረጉ በዛ አንድ ወቅት አነጋገርያቸው መጽሀፉም ላይ ነው በብዕሩ ዘምቷል ደግሞ ህዝብ ላይ ምንድን ነው እድገት በህብረት ዘመቻ ወቅት በጋዜጣ ላይ ብዙ ምልሶች ነበሩ ሲያበረታታ የነበረ ነበረ አንድ ጥያቄ አለኝ በሚለው አምዱ በአዲስ ዘመን ጋዜጣ ላይ ብዙ መምህር እንደ መምህርም ነበረ እዛ ጋዜጣ ላይ እንደ ታሪክ አዋቂም ነበረ ብዙ ማብራሪያ ሲሰጥ ነበረ ከአንባቢያን አለ ለሚደርሰው ጥያቄ እና ጳውሎስ ሁልጊዜ ሌላው ታሪክ የሚገርም ጳውሎስ አንበሳ ያሳድግ ነበረ በሰፈሩ በቤቱ። እንግዲህ እኛም ልጅ ሆነን ያኔ አንበሳውን ለማየት ጥረት ስናደርግ ነበር፣ በአጥሩ ተንጠልጥለን ለማየት የምናደርገው ጥረት ነበረ። ኋላ ሰው ቁቶታል። ግን እንግዲህ አንበሳን የመሰለ አውሬ ለማሳደግ የሚጠር ሰው እንግዲህ ምን አይነት ስብዕና ያለው ሰው መሆኑን፣ ምን አይነት ደፋር መሆኑንና ምን አይነት የተለየ ባህሪ ያለው ሰው መሆኑን የሚያመላክት ነው እና ጳውሎስ በነገሮች ሁሉ በጣም የተሳካለት ሰው ነው። ያው እንግዲህ መጽሐፉም ላይ እንደሚነበበው ውስጡ ባስቀመጥኩት መረጃ መሰረት ጳውሎስ ሁለገብ ነው። እንደራሲ ነው፣ ጋዜጠኛ ነው፣ እንደ የቲያትርም ጽሁፍ ሞክሯል። እሱ ብዙም እኔ ባደረግኩት ጥናት ግጥም ላይ ብዙም ሞክሯል እንጂ ብዙም የተሳካለት አይመስለኝም፣ እንግዲህ እንዳጠናሁት እንጂ በዚህ በስነ ጽሁፍ ስራ በድርሰቱም በምኑም በምኑም የገባ ሰው ነው። በትርጉም የታሪክ ፀሐፊም ነው። እንግዲህ የታሪክ እነዛን ትልልቅ የዳጎሱ የታሪክ መጽሐፍ እየጻፈ ሰው ነው። አስደናቂ ታሪክ የሚል ለመጀመሪያ ጊዜ ነው። እሱ የዓለም አስደናቂ ታሪክ ለስድስት ክፍል በተለያየ ዘመናት የጻፋቸውና ጳውሎስ ጥረት ያለው ሰው ጥረቱ፣ በጣም ጥረት፣ ብዙም ጥረት የሚያደርግ በጥረቱ ውስጥ ስኬታማ የሆነ ሰው ነው። እና ጳውሎስ በእኔ አንደበት እንደዚህ በቀላሉ የሚገለጽ አይደለም። ሌሎች ስለ እሱ ቢናገሩ ይሻላል። እንደው አሁን መጽሐፉን መነሻ አድርገን ተወያየንበት እንጂ ስለ ጳውሎስ ገና ብዙ የሚጻፉ ነገሮች እንዳሉ ነው። እኔ ጭማሬ ነው ያደረኩት ብዬ ነው የማስበው። ደረጀ መጽሐፍ ሲያሳትሙ ወጪው ብዙ ነው፣ እንዴት ነው እንደው እንዴት ቻልከው? አዎ ትንሽ እንግዲህ መጽሐፉ ዝግጅት ላይ እሱ ነው ትንሽ ችግር የነበረው። መጨረሻ አካባቢ ጻፈው እንጂ መታተሙ አይቀርም በሚል መነሻ ነው የጀመርኩት። በኋላ ግን ያው ነው መጽሐፉ፣ ማሳተሚያው ትንሽ ወደድ አለ። ያው ቤተሰብ ነው ቤተሰብ በብድርም እንዲህ በእርዳታም ነገር አድርጌ ነው ያሳተምኩት። ለዚህ ነው ሶስት ሺህ ኮፒ በጥቂቱ ያሳተምኩት። እንግዲህ ወደፊት ምናልባት ሁለተኛ፣ ሶስተኛ ዕትም ለማሳተም ድጋፍ የሚያደርግ አካል ቢኖር አንባቢ ጋ ቢደርስ የቀጣዩ ትውልድ ስለ ጳውሎስ ማወቅ ያለበትን በተወሰነም መልኩ ቢያቅብሩ ነው ሀሳብ ያለኝ። አዋሽም ማረጀ እኛም ማረጀን ብሎ ነበር ጋሽ ጳውሎስ። ኢትዮጵያ ቴሌቪዥን በነበረበት ወቅት ስለ አዋሽ ወንዝ ፕሮግራም ሲሰራ አሉላና አዲሱ እኔም ሆንኩ ሌሎች የሙያ ባልደረቦቼ ጳውሎስን ጋሼ ስንለው የእሱ እድሜ በአርባዎቹ መጨረሻና በሀምሳዎቹ መጀመሪያ አካባቢ ነበር። እኛም ደግሞ ያን ጊዜ በሰላሳዎቹ መጀመሪያ ላይ እና ታዲያ ዛሬ እኛ የስድሳ ዓመት ዕድሜ ሪከርድ ሰብረን ራሴን ማለቴ ነው አለ ዛሬም ጳውሎስን ጋሽ ጳውሎስ ማለታችን ምናልባት እንደው በአድማጮች ዘንድ ግምት ውስጥ ይጥለ ሊሆን እላለሁ። አመሰግናለሁ ንጉሴ፣ አመሰግናለሁ። አንድ ጥያቄ ግን አለኝ። እንግዲህ የእድሜን ነገር አሁን አናወራ፣ እሱ አስፈላጊ አይደለም። ነገር ግን ቀደም ሲል ብራዚሉ ፔሌ ያለበትን ሳንቶስ አዲስ አበባ ስታዲየም ለማሳየት ተሞክሮ እያልክ ጋዜጠኞች ስትጠራ ጋሽ ጳውሎስ አልክ፣ ብርሃኑ ዘሪሁን አልክ፣ የመሳሰለ ሶሎሞን ክፍሌ። ይቅርታ እዚሁ አጠገብ ያለውን ጓደኛን አስታወስኩ፣ የኔ ነገር። ሶሎሞን ተሰማያን አልነበረም? ስሙን አልጠራኸውም። ሰለሞን ተሰማ ይኖራል። እንግዲህ የእሱ የእነሱ አቋም ምን እንደሆነ አላወቅኩም፣ ግን እርግጠኛ ነኝ የድነቃቸውን ሀሳብ ነው እነ ሰለሞን ያን ጊዜ የሚደግፉት፣ ምንም ጥርጥር የለውም። ስለዚህ ነው እኔ ተቃዋሚዎቹን ለመግለጽ ብቻ ብዬ ነው። ንጉሴ አንድ በመጨረሻ እንደው ይሄ የጋሽ ጳውሎስ ታሪክ የተጻፈበት መጽሐፍ አሁን ገበያ ላይ አለ እንደው ደራሲው ነግረዋል። የለም ብዙ የለም ብዙ አይታይም። በዚሁ ንዝጋ ንጉሴ፣ እግዚአብሔር ይስጥልኝ። የዛሬ አስራ አምስት ቀን እንገናኝ እንግዲህ እሺ፣ አመሰግናለሁ አዲስ ሶስት ታዋቂ የመድረክ ሰዎች ስለ ቲያትርና ስለ መድረክ እንዲያወጉን ሁለቱን እዚህ ከስቱዲዮያችን አንዱን በስልክ ጋብዘን አወያየን። ቲያትር በኢትዮጵያ የዛሬ ይዞታውና ሌሎች የጥበብ ጉዳዮች ነው የሰዓቱ ትኩረት። የቅርብ ጊዜ መነሻችን ታዲያ የኢትዮጵያ ትዕይንት አልነበረም። አሁን የትናንት ቅዳሜ ሳምንት በዋሽንግተን ዲሲ የታየው የጌትነት እንየው ድርሰት የእግዜር ጣት የተሰኘው ተውኔት ነበር። ተወያዮቹ በዕለቱ በተዋናይነት ሳይሆን በታዳሚነት በስፍራው የተገኙት አንጋፋው ተዋናይ ደበበ እሸቱና ሌላው ታዋቂ ተዋናይ ሽመልስ አበራ እንዲሁም ከአውስትራሊያ የመጣው በዕለቱ ከሌሎች የሙያ አጋሮቹ ጋር መድረኩን ያደመቀው የቀድሞ የብሔራዊ ቲያትሩ ተስፋዬ ገብረሃና ናቸው። ወደ ተነሳንበት ግዙፍ ርዕስ ከመዝለቃችን አስቀድሞ ግን ሌላ ትኩስ ዜና ነጠቀን። ሁለት ነገር አይቻለሁ። ከፈቀዳችሁልኝ ሁለቱንም ነገር በየተራ አንዱ ከቲያትር ጋር አይገናኝም፣ ከሰብአዊነት ጋር የሚገናኝ ነው። ተስፋዬ ገብረሃና ከአውስትራሊያ መጥቶ ሽመልስ ከአዲስ አበባ መጥቶ እዚህ ያለችው አለም ፀሐይ ለረዥም ዘመናት፣ በጣም ለረዥም ዘመናት በእኔና በወጋየው ቤተሰብ መካከል ተፈጥሮ የነበረውን አለመግባባት እነዚህ ወጣቶች ተነጋግረው ሪታን አነጋግረው ተመልሰን ቤተሰብ እንድሆን እንድንሆን ያለፈውን ጊዜ በመተከዝ እንዳናስበው የወደፊቱን በተስተካከለ መንገድና እንደ ቀድሞው እንደ ወጋየውና እንደኔ ወዳጅነት አብሮ አደግነት የስጋ ዝምድና ጭምር እንድንቀጥል በማድረጋቸውና ሪታን እንደ ልጄ አቀፌ ለመያዝ በመቻሌ እሷም እንዳባት እጉያዬ ገብታ ያለፈውን ጊዜ እንዳናስታውስ ምንም ይሁን ምንም በዝርዝር መናገር አያስፈልግም ስላደረጉ እነዚህን ወጣት የጥበብ ባለሙያዎች ላመሰግን እወዳለሁ። ይሄ ደግሞ ኢትዮጵያ በሙሉ የሰማው ስለነበረ በዚህ በእናንተ ሬዲዮ መተላለፉ ሁሉም ሰው እንዲሰማው ያደርጋል የሚል እምነት ስላለኝ የኔ ቤተሰብ በጣም ተደስቷል። ሽመልስ ተደስቷል። ተስፋዬ ተደስቷል። አለም ፀሐይ ተደስታለች። ምክንያቱም ችግሩ እኛ ጋር ብቻ አልቀረም፣ ማህበረሰቡ ውስጥ ማህበረሰቡ ውስጥ ገብቶ ስለነበር አሁን ማህበረሰቡ ይህንን ሲሰማ ደስ እንደሚለው እርግጠኛ ነኝ። ሪታንም ላመሰግናት እፈልጋለሁ። ብትኖር ደግሞ እኔንም ላመሰግን ይችላል እና ባትልም ተቀብያለሁ። እንደው በእውነቱ ልብ የሚነካ እውነትም ሰብአዊነት የሆነ ነገር ነው። ከዋናው ውይይታችን የበለጠ ሚዛን ይደፋል ይሄ እንደው እና እጅግ በጣም ጥሩ ነገር ነው። ሽመልስም አንተም ደቤ እንኳን ደስ ያላችሁ። ሪታንም በሩቁ እንኳን ደስ ያለሽ። ሰዎችንም ስላከበሩ ከበሩ። እነሪታ እግዚአብሔር ያክብራችሁ ላለ በእውነት አዲሱ ትክክል ነው። የቲያትር ቤተሰቦች ጉዳይ ነው። አሁን ድንገት ይምጣና እንስማው። ከቲያትር ውይይታችን ቀድሞ ቅረብ እንጂ እንዳልከው ግዝፈት ያለው ነገር ነው እና ና የሽመልስና የተስፋዬንም ድምፅ መስማት ፈልጋለሁ። ደበበ ቀደም ብሎ እንደገለጸው በዚህ ነገር ውስጥ ዋነኞቹ ተዋናዮች ናችሁ። እስኪ እናንተንም ሀሳብ እንስማ። ለብዙ አመታት በትንሹ ለሀያ ምናምን አመታት አውቀዋለሁ በጋሽ ደበበና በነ እሪታ ፋሚሊ መካከል ያው በጋዜጣ በመጽሔት በተለያዩ ሚዲያዎች ለእኔ ልክ ያልሆኑ መስመር የሳቱ ነገሮች ይተላለፉ ነበረ። አንዳንዴ ችግር ሲፈጠር ከማጥበብ ይልቅ የሚያሰፋው ይበዛል ብዬ ነው የማስበው እ ና ይሄ ነገር እየተለጠጠ ከልጅ ልጅም አልፎ ሊሄድ ነው። ምክንያቱም ሪታ ልጆች ወላለች። ይሄው ታሪክ የተገላበጠ ከሄደ። ጋሽ ደበበም ደግሞ ልጆች አሉት። ይሄ ነገር እየሰፋ ይሄዳል እና በአጋጣሚ አንድ ሁለት ሶስት ጊዜ ከሰዎች ጋር ይህንን ነገር ሞክረን ነበር። ግን ያው እግዚአብሔር ሲፈቅድ ተስፊሽ ከአውስትራሊያ እንግዲህ እንደ እንደ መልአክ አድርጎ ነው ያመጣው ይመስለኛል። ና ጋሽ ደበ የግጥም ምሽት ላይ ተገናኘን። እንድታናግረው ፈልገን ነበር የመራራቁን ስናይ፣ እንደ አጋጣሚ ያነሳን ለምን አታናግራትም አንተ ተባባልን። እግዚአብሔር ስጣት እሷም ፈቃደኝነቷን ገለጸች ሰፊ የሆነ ነገር ውስጥ ሳንገባ ያኔ የነበረው ነገር አሁን መግለጽ አስቸጋሪ ነው በለቅሶ ነበር ስሜት የተገለጸው ያ ነገር ለሁላችንም ትልቅ እፎይታ ሰጥቶናል ለሁላችንም ይህንን ለሚሰሙ ሰዎች በእርግጠኝነት ቲያትር ቤት አካባቢ ጋሽ ደበ ወጋየሁ ሲነሳ መልካሙ ነገር ሳይሆን የተጣሉበትን ነገር ነው እና ይሄ ነገር በዛ ዕለት ተጠናቋል እና ትልቅ ደስታ ነው የተሰማን በዚህ አጋጣሚ ለእኔ ጋሽ ደበበ ዓለም ፀሐይ ወዳጆ ወጋየው ንጋቱ፣ ልክ አረንጓዴ፣ ብጫ፣ ቀይ ባንዲራ የትግላችን የአንድነታችን ምናምን ተምሳሌት እንደሚሆነው እኔ እነሱን በባንዲራ ገልጻቸው እነሱም ባንዲራ ይዘን ነው እኛ ተከትለን እየሰራን ያለ ነው እና የእነዚህ ሰዎች ሰላም መሆን ለእኛም ሰላምን ይሰጣል እና የተሰማኝ ደስታ ቀላል አደለም ያን ያለቀስኩት ምናልባት እናቴ ስትሞት ያለቀስኩትን ባን ያፈሰስኩትና በጣም ደስ ነው ያለኝ። እግዚአብሔር ይመስገን። እኛም ያው አሁን እንደ አርቲስት ሳይሆን እንደ አባትም ያው አማች ስለሆነ አማችነት አግኝቻለሁ ማለት ነው። ግሩም ነው። ተስፋዬ፣ ወደ አንተ እንምጣ። አንተም የደስታህንም የተመለከትከውና አሁን ያገኛችሁትን አንተስ ምን ትላለህ? በቅድሚያ እኔ በጣም አመሰግናለሁ ጋሽ ና ሳብስ ላነሳው መነገር ያለበት ጉዳይ ስለሆነ ነው። ጋ እድሉም እዚህ ጋር ተገኝቶ ይሄን ነገር የምናነሳው እና እኔ በእውነት በእውነት እዚህ በአሜሪካ ቆይታዬ በጣም ከሚገባው በላይ ደስተኛ ነኝ። ምክንያቱም ሰባት ዓመት በኋላ ከጥበብ ቤተሰቦች ጋር መገናኘቴ ነው። ከሁሉ ደግሞ እግዚአብሔር ለእኔ ትልቅ ክብር ሰጥቶኛል ብዬ የምለው ይህን ሀሳብ ታነሳ ሪታም ያክብራት። እሺ አለች ጋሽ ደቤም ስንነግረው እንደ እኔ ልጅ አይደለች እንደ እኔ የምፈልገው ጉዳይ ነው። ይህንን ብሎ በደስታ ሀሳቡን አነሳ እንደተባለው አሁን ሁሉን ነገር እነሱ ገልጠውታል። እጅግ ደስ አለኝ እና እኔ እንደዚህ ዝም ብዬ ወደ ቡቡንም አልቀስ ነው የሚቀናኝ ና ተጀምሮ እስኪጨረስ ድረስ በለቅሶ ነው ደስታ የገለጽኩት። አሁንም እምባንባ እያለኝ ነው እና ደስ የሚል ምሽት ነበረ። በእውነት ትልቅ ነገር ነው የተደረገ። ይሄ ነው የሚያስፈልገው። እኛ ሰው እናስተምራለን፣ ራሳችን የይቅርታ ሰው መሆን አለብን። ያለፈው አለፈ። ቅድም ሽሜ እንዳለው ትንሽ ነገር ስትነሳ ከማቅለል ይልቅ ማራገቡ ነው የሚታየው። ስለዚህ እሱ ነገር እኛ አካባቢ መቅረት አለበት። ንንጃ ብቻ ስሜቴ እንዴት እንደምገልጽ አሁን ምትን እያለን፣ በጣም ደስ ብሎኛል ይሄ ነገር በመሆኑ በነገር ላይ አሉላ። እናንተም እንግዶቻችን፣ አለም ፀሐይ ደግሞ ትልቁን ድርሻ ትወስዳለች። የምትደነቅ የምትከበር ሰው ነች። ከሙያዋ ባሻገር አሁን የሰብአዊ ጉዳይ ቲያትረኞችን የመድረክ ጓደኞቿን እያመጣች ከማሰራት ለህዝብ ከማስተዋወቅ ባሻገር እንዲህ አይነት ሰብአዊ ነገር ሲከሰት ጣልቃ ገብታ ነገሮቹን አብራ ለመስራት መሞከሯ እሷም እንደናንተው የምትመሰገናለች። እንደው የተሰማኝን ለማለት የማውቀውን አንድ ሁለት ነጥቦች ልጨምር። ይሄ የቲያትር ቤተሰብነታችሁ ከህብረተሰብ ጋር የሚያገናኛችሁ ትልቁ ድልድይ መሆን ብቻ ሳይሆን ሁልጊዜ በመድረክ ወይም በአደባባይ እንደምትሉት የህብረተሰቡ ነን እኛ አገልጋዮች ነን የምትሉት በተግባር በተጨባጭ ምሳሌ መታየት አለበት። እና አሁን ተስፋዬ እንዳለው አለም ፀሐይ የእሷ እንግዶች ናችሁ። ሁልጊዜም እንደማውቀው ደበበም ተስፋዬም ከእሷ ጋር ነው የቆያችሁት። እኔ እንግዳ አይደለሁም። እሷ ቤት ቤቴ ነው። መመ ጓደኛ ብቻ አይደለችም። ቤተሰቡ ሜታ ይሰማም አሉላ እንደ እህትም እንደ ጓደኛ ምለች ራ ሴትነት ስራ ውላ በታ ለእኛ ምግብ ታበስላለች፣ ምን ውሏችን እንዴት እንደሆነ ትጠይቃለች። በቃ በጣም የሚገርም እንግድነት ሳይሆን ልክ የቤት አይነት ስሜት ተሰምቶ ነው የምትውለው እሷ ጋር ስትኖር እና በጣም በጣም በዚህ አጋጣሚ እናመሰግናት እንወዳለን ከመድረክ ያለፈ በአደባባይ ከሚታየው ያለፈ የምትወስደውን ኃላፊነት ና የቤተሰብ ህይወት እግረ መንገዱን ለመጥቀስ ያህል ነው። ሁለት ምናልባትም በኢትዮጵያ ቲያትር ውስጥ ትልቅ ስፍራ ያላችሁ ሰዎች ቤተሰቦችን የሚመለከት ችግር ትልቅ ስለሆነ ነው፣ ቦታ ተሰጥተው መነጋገር የነበረብን ከዚህ ጋር የሚያገናኘው ነው። ለዚህ ነው መጽሐፍ፣ ንግባ ከሃ በጥንት ተነገረ ና ይላል። ወደ ቀደመው ነገራችን እንመለስ። መልካም። አዲሱ የቲያትር ወጋችን ምናልባት ከቲያትር መጀመር አለበት። ባለፈው ቅዳሜ እዚህ ዋሽንግተን ዲሲ ውስጥ ተስፋዬ ገብርሃና ከመካከላችሁ በተዋናይነት የተሳተፈበት እሱ ነው። እናንተም በስፍራው ተገኝታችሁ እንደ ታዳሚም በተለይ ሽመልስ ደግሞ በማስተዋወቁ ምስታግዛቸው ነበረ። ወጋችን ስለ ኢትዮጵያ ቲያትርም ቢሆን ስለ ግል ህይወታችሁ፣ ስለ ስራዎቻችሁ ወደ ኋላ መለስ ብለን ገፋ አድርገን እንጫወታለን። እስኪ የቅዳሜውን ቲያትር እንደ ተመልካች የተገኛችሁበትን በመመልከት እንጀምር። ተስፋዬን እንዴት ተጫወት ከስንት አመት በኋላ እንለዋለን። ከአንጋፋው የቲያትር ሰው እንጀምር። ደበበ፣ አስቸጋሪ ነው እዚያ ሀገር ቲያትር ማዘጋጀት ና ለህዝብ ቲያትር ማቅረብ ምክንያቱም በተናጠል ሁሉም የየራሱ ስራ አለው። ያንን ስራ በትርፍ በሚያገኛት ጊዜ ነው እያጠና የሚሰራው። የጊዜ እርጣት የሚለው ተውኔት እርግጥ ከፕሮሞሽን በደንብ ባለመካሄድ የተነሳ የሚጠበቀውን ያህል ተመልካች አልመጣም። ያም ሆኖ ግን መድረክ ላይ የነበሩት ባለሙያዎች በሚገባ ግዴታቸውን ተወጥተው ነው ያየሁት እና ተስፋዬ ከአውስትራሊያ ድረስ በከንቶ አልመጣም። ለዚህ ትያትር ውበት ለመሆን ነው የመጣው እና ሪል በጣም ደስ ብሎኝ ነው ያየሁት። በዚህ ላይ ደግሞ ሽመልስን ሳየው የመድረክ ዝግጅቱ ላይ በቀደም ሄደን አንድ የዮሴፍን ታሪክ አይተን ነበር። እዚህ ፔንስልቬኒያ ና እሱን ተግባራዊ ለማድረግ በጣም ይጥር ነበር መስሎ እና ቤቱን ወደ አትክልት ቦታ ሲለውጡት አጠገቤ ነበረ ሰው። የሰውዬ ያንን የፔንሲልቬንያውን እኮ እየሰራ ነው። ግን በጣም መረዳዳቱ በጣም ነው ደስ ያለኝ። ያስተዋውቅ ነበረ ያስተዋውቅ ነበረ፣ መድረክ ስቴጅ እቃውን ያነሳ ነበር። በቃ የሚነሳለት ሰው ነው። ግን እንዲህ አይነት ውሱን የሆነ እድል ባለበት አካባቢ ሁላችንም ብንረዳ ተገቢ ነውና ሲያደርግ የነበረው ነገር ጥሩ ነው። እኔ ደስ ብሎ ከዛ በተጨማሪ ከጠዋት ጀምሮ በጣም በሚገርም ሁኔታ ያን እንትኑ ሄደን አዳራሹን ሮብለት ካየን በኋላ ምን ማድረግ እንዳለብን ስንነጋገር፣ ባዶ አዳራሽ ነው ስቴጁ። እና እዛው ያገኘናቸው ልጆች፣ አሁን በሽመልስ በባለቤቱ በኩል ያገኘናቸው ልጆች ስራቸውን ትተው መኪና አምጥተው የምንጠቀምበትን ዕቃ ከእያንዳንዱ ቤት ለቅመን ይዘን መጥተን ቅዳሜ ዕለት እዛ ከምሳ ሰዓት ጀምሮ ያንን ስንሰራ ስንግ ቤት ለማስመሰል፣ ጫካ ለማስመሰል የግድ እዚህ ሰው ስለሌለ፣ ትስቃል። አሜሪካን ሀገር ነው ወይ ለማለት ክፍለ ሀገር እንኳን ድሮ ከጋሽ መላኩ ጋር ስንሰራ ከዚህ የበለጠ ነገር ትስተናል። እና እየሳቅን ነበር እኔና ሽሜ። እና በዚህ አጋጣሚ እዛ የተባበሩን ልጆች በቃ ለአርቱ ፍቅር ስላላቸው ከእኛ ጋር እዛው ከጠዋት ጀምሮ ብለው ያን የመሰለ ነገር በመስራታቸው በዚህ አጋጣሚ እዚያ ለተባበሩን በሙሉ ማመስገን ወዳለሁ። ይህን ለመጨመር እዚያ አካባቢና በአውሮፓን ቤት እሚያሉ በዚህ ጥበብ ውስጥ ያሉ ሰዎች መማር ያለባቸው ነገር ያለ ይመስለኛል። እኔ እንደ ተመልካች ቁጭ ብዬ ሳይ ምንድነው ለምሳሌ የአሜሪካን ሀገር ፊልም በሚሰራበት ጊዜ ፊልም ውስጥ አንድ ሰው ያስፈልጋቸዋል፣ ስም ያለው ሰው እሱን አስገብተው በእሱ ፕሮሞት ያደርጋሉ እና እዚህም ሀገር እንደሱ መለመድ ያለበት ይመስለኛል። በኢትዮጵያ ኮሚኒቲ ውስጥ አሁን ለምሳሌ ቲያትሩን በተመለከተ ዓለምፀሐይ ደህና የገነባቸው ነገር ስላለ አብሮ ከእሷ ጋር መስራቱ ለእሷ ሳይሆን ጥቅሞ ለሚሰራው ለፕሮዳክሽኑ ባለቤቶች ነው። ለምን በችግርና በመከራ የተጀመረው የጣይቱ ማዕከል የግጥም ምሽት በብርድ ውስጥ ቆፈን ይዟቸው የመጡ ጥቂት ሰዎች ባሉበት የተጀመረ አሁን በጣም ትልቅ ሆኖ አባላት ሁሉ አሉት ኑ ሲባሉ የሚመጡ እና እሱን ተጠቅሞ መስራቱ የኢትዮጵያን የቲያትር ሂደት በዚህ በዲያስፖራ አካባቢ የበለጠ ድጋፍ ሊሰጠው ስለሚችል ይሄ መለመድ ያለበት ይመስለኛል። የበታችነትና የበላይነት ስሜት አይደለም ጥያቄው። ጥያቄው የተቀባይነት ጉዳይ ነው። የተሰራ መንገድ አለ። ያ መንገድ ይዞ መሄድ ነው እንጂ አዲስ ቦይ እየቀደድን እንደሆነ ውሃው የሚፈለግበት ቦታ ሳይደርስ መሬቱን ማራስ አለበት። ገና ረጅም መንገድ ሄደውና ይሄ የራሰ የለሰለሰ ቦይ ስለሆነ በዚህ በለሰለሰ ቦይ ውስጥ ታቃቅፈን አብረን መሄድ መቻል ያለብን ይመስላል። ተስፋዬ በዚህ የሚስማማ ይመስል። ተስፋዬ ብቻ ሳይሆን እኔም የተሰማኝ ነገር ከኢትዮጵያ መጥተን አሜሪካ ሲባል ደግሞ ከኢትዮጵያ ሻል ያለ መድረክ፣ ሻል ያለ ፕሮዳክሽን ማየት ነው የምጠብቀውና ትያለምን እኔ ትዬ ነው ምላት ትያ ለምን ያህል ትልቅ ባለሙያ አስቀምጦ ዝም ብሎ መወራጨት ነው የሚመስለው። ክፍለ ሀገር ስራ ስንሰራ የቀበሌ አዳራሽ ምናምን ነው የሚኖረው። እዛ ሙሉ ሲነሪ ብታመጣ እንኳን ሁለት ሶስቱን ገጥሞ ነው የሚሰራው እና እዚህ ሁለት ሶስትም ገጥሞ የሚሰራበት አጋጣሚ አልነበረምና ይሄ የሆነው አለመመካከር ወይንም ሁሉም በራሱ መንገድ ብሎ መጓዝ ይመስለኛልና ሳውንድ ሰራተኛ የለም፣ ላይት ማን የለም። ግን እኔን እንደሚመስለኝ እንደሷ ያለ ባለሙያ ከተያዘ ኤክስፒሪየንሱ አላት፣ ምንም ነገር ለማድረግም ትችላለች፣ አቅሙም አላት፣ ስሙም አላት እና ከዛ አንግል እሷን ይዞ መጓዙ ጥሩ ይመስለኛል። በተረፈ እንቅስቃሴው ጥሩ ነበረ። የተሰራው ስራ ቆንጆ ነው። የምናውቃቸው አክተሮች ናቸው። ግን ሙሉ እንዳይሆኑብን እነዚህ ነገሮች ያጉሏቸዋል። የሚያየውት ያስተዋልኩት ነገር ያነ ይሄ የሚነጥቀው ነገር አሁን የታዘባችሁት እንዲሆን የምትፈልጉትና የሆነው መካከል ያለው ልዩነት ብዙ የሚያነጋግር ይመስለኛል። ግን እንደው ቲያትሩ የእግዜር ጣት በራሱ ባለች ውስን ሁኔታ የተሰራውንም እንደ ስሜቱን እንዳናጣ ያህል ቲያትር እዚህ ሀገር ማሳየት በጠቅላላ ውድ ነው እና አለም በጣም በተደራጀና ብዙ በደከሙበት መንገድ ቅድም ባነሳችሁትም ሲሰራ ብዙ ሰው ይምጣ እንጂ በገንዘብም በጉልበትም ብዙ ተወጥቶበት ነው። ቲያትር አትራፊ አይደለም። በሀገሬውም ቲያትር የሚታይበት ሁኔታ በሌላ የሚደጎም ነው እና ምናልባት ከማህበረሰባችን አኗኗር ለቲያትር አሁን ጊዜ ሰጥቶ ቦታ ሰጥቶ የሚደጎምበት አይነት ነገር የበለጠ እስኪደራጅ ድረስ እያነጋገረን የሚቀጥል ይመስለኛል። አሁን ያነሳችኋትን ግን እንደው በዚህ ሰዓት የሚከታተሉ በሙሉ ቅርጹ እንዲረዱት ያህል ጎሎ ያያችሁትን ነገር ተገቢም ስለሆነ እሱን ያህል ካደረስን የምንነጋገረው የኢትዮጵያን ቲያትር ነው። የእግዜር ጣት የተሰኘውን የጌትነት እንየው ድርሰት ለመድረኩ እንዲስማማ አድርገው በጣም በውስን ሁኔታ ውስጥ የተሰራውን እንዴት አያችሁ? ነበር ያነሳ ነው። ምናልባት ሽመልስ ያንተን ድምጽ፣ አሁን ከመጣው አስተያየት ሌላ አልሰማንም። ና አንተ ከኢትዮጵያ ነው የመጣኸው፣ እንደ ደበበ ሁሉ አሁን በመድረክ ላይ ካሉ ሁኔታዎች እስኪ ንገረን። ቲያትር፣ የፊልም ስራ አዳክ ሞታል የሚል አይነት እምነት አልፎ አልፎ የሚንጸባረቅበት ሁኔታ ነው ያለ ቲያትር ዛሬ በኢትዮጵያ ውስጥ በደንብ ይታያል። የሚያሰራ ሁኔታ አለ። እንዴት ነው የምትሰሩት? አንተ አሁንም ቲያትር እየሰራህ ነው። አሁን ያለበት ፊልም ያው መጀመሪያ የመጣ ሰሞን ተቡ አማራጭ ይፈልጋል። ውስን ቲያትር ቤት ነው ያለን፣ ብሔራዊ ቲያትር፣ ሀገር ፍቅር፣ ማዘጋጃ ቤት፣ ራስ ቲያትር ተብሎ የሚገለጹ። በአሁኑ ሰዓት ደግሞ ራስ ቲያትርና ማዘጋጃ የሉም። ማዘጋጃ ቤት ምናልባት አሁን ይከፈታል ሲባል አምስት ስድስት ዓመታት ይሆነዋል። አዎ ለድሳት፣ ተብሎ ተዘግቷል፣ ግን ይኸው የተከፈተ ነገር የለም። ያሉት ቲያትር ቤቶች አሁን አገር ፍቅር ቲያትር ቤትና ብሔራዊ ቲያትር ነው። በአሁኑ ወቅት ቲያትር ጥሩ እየታየ ነው፣ ጥሩ ተመልካች አለው። ድሮ ፊልም እንዳማራጭ በመጣበት ሰዓት ግፊያውን የሚጠላ አንድ ቲያትር ለሁለት ዓመት፣ ለሶስት ዓመት ተደጋግሞ ስለሚታይ ሌላ አዲስ ነገር የሚፈልግ ሰው ወደ ፊልም ሄዶ ነበር። ግን ያው ፊልም አካባቢ ደግሞ ያለው ሁኔታ እድገቱ፣ ለውጡ እዛው እየረገጠ ስለሆነ ተመልካቹ አብዛኛው ወደ ቲያትር ማዘንበልን ብቻ ሳይሆን የቲያትር ተመልካች የራሱም የሆነ ባህርይ አለው። ባህርይ ራሱ ተመልካች አለው። እና ሳምንታቱን ሙሉ በኢትዮጵያ ብሔራዊ ቲያትርም በሀገር ፍቅር ቲያትር ቤትም ቲያትር ይታያል። ከዛ በተጨማሪ እስከ ዛሬ ለዘመናት ቲያትር በአስራ አምስት ብር ነበር የሚታየው አሁን ሰላሳና አርባ ብር ገብቷል። ከኑሮ ውድነቱም ካለውም ችግር አንጻር ተመልካች ይህንን እየከፈለ ቲያትር እያየን ያለው የጥራት ደረጃ እንደ ልብ መስራት የሚሉት ነገሮች ችግሮች አሉ። አሁን ድሮ ኢንተርፕራይዞች አሉ። ከቲያትር ቤቱ ውጪ የእነዛ ኢንተርፕራይዝ ፉክክር ቲያትር እንዲያድግ ለውጥ እንዲያመጣ ያደርግ ነበር። አሁን ኢንተርፕራይዞች ደግሞ ካለው ግብር አንጻር የአዳራሽ ክራይ እጦት፣ የአዳራሽ ክራይ ውድነት፣ ሌላም ተደራራቢ ነገሮች ኢንተርፕራይዞች እየመነመኑ ይሄደዋል። አሁን ባለው አካዋን ሁለት ወይም ሶስት ኢንተርፕራይዞች ከቲያትር ቤቱ ጋር በመሆን ቲያትር እንግዲህ እየተሰራ ነው ያለ ውይይቱ አልተቋጨም ወይም አላለቀም ይልቁንም ዋናውን የዛሬ የቲያትር ጥበብ ምን ደረጃ ላይ ነው የሚለውን ጥያቄ ገና አልጀመርነውምና ተከታዩ ለቀጣዩ የራዲዮ መጽሔት ተይዟል እናም እስከ ማጠቃለያ ዜና ፍጻሜ ድረስ ከዚህ ከጎሳዬ ጭራሽ ከተሰኘው ዜማ ጋር እንተዋችሁና ለስንብቱ እንመለሳለን Jerashi maudadi Shiva ne ever so አሁን የዜና ማጠቃላይ ይነበባል። የአፍሪካ ሕብረት ቡሩንዲ ያሉ የፖለቲካ ቀውስ በሀገሪቱም ሆነ በአካባቢው ባሉት ክልሎች ትልቅ አደጋ ሊደቅን ይችላል ሲል አስጠንቅቋል። የአፍሪካ ኮሚሽን ኃላፊ ኢንካሶ ዞና ድላሚነ ዙማ ይህን መግለጫ ያወጡት የቀድሞ ወታደራዊ ኃላፊ ዣን ቢኮማጉ ከተገደሉ በኋላ ነው። ቢኮማጉ ቡጁምቡራ ውስጥ በሚገኘው ቤታቸው ውጭ ማንነታቸው ባልታወቀ ታጣቂዎች ነው የተገደሉት። የፕሬዝዳንቱ የጸጥታ አማካሪ አዶልፍ ኢንሺሚሪማናም በቅርቡ መገደላቸው ይታወቃል። የሶሪያ መንግስት ደማስቆ አጠገብ በምትገኘው የአማጽያን በተያዘችው ዶማ ከተማ ላይ ባካሄደው የአየር ድብደባ በትንሹ 58 ሰዎች እንደተገደሉ ስለ ሁኔታው የሚቆጣጠር ቡድን ገልጿል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ መርማሪ ኮሚሽን ባቀረበው ምክረ ሀሳብ መሰረት የሀገሪቱ ወታደራዊ አዛዦችን በወታደራዊ ችሎት ለማቅረብ ዛሬ ተስማምተዋል። አዛዦቹ በወታደራዊ ችሎት የሚቀርቡት ራማዲ ከተማ በያዝነው ዓመት እስላማዊ መንግስት ነኝ በሚለው የአማጽያን ቡድን እጅ ስትወድቅ በማፈግፈጋቸው ነው። እዚህ ላይ አበቃ። ደህና እደሩ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽት 3 ሰዓት እስከ አራት ሰዓት በ19 በ22 እና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በልዩ ዝግጅት፣ በመደበኛው ደግሞ ከምሽት 3 ሰዓት እስከ አራት ሰዓት በሚተላለፈው ፕሮግራም መልሰን እስከምንገናኝ ያስተናገድናችሁ አሉላ ከበድና ፕሮዲውሰራችን ንጉሱ ታምሬን ይዘን እኔም አዲሰው አበበንን ሰላም፣ ደህና እደሩ።